Foreign Service Institute, M. Basic Course, Unit 24, Basic Sentences, for Learning. Vaka ohiin checking dimana zirudeni Lemohonu gallo. Mettau <laughs> kia. Lemo hunu. Eshi አዎ፣ አሜሪካን ኤምባሲ የምሰራ አሜሪካዊ መሆንን የሚገልጽ ወረቀት አለኝ። መብቃት፣ በቂ። እሱ በቂ ነው፣ ግን ማየት ፈልጋለሁ። ይኸው ጌታዬ። ጀርባ ጀርባ መፈረም። እሺ፣ እግዚአብሔር ይስጥልኝ። በቼኩ ጀርባ ላይ ስምዎን ይፈርሙበት። ይኸው ፈረምኩበት። ታዲያ ታዲያ እንዴት እንድመነዝርልዎት ይፈልጋሉ? ባለ ባለ አምስት ብር ያርጉልኝ። ባለ አምስት እና ባለ አስር ያርጉልኝ። መበደር ይኸው ጌታዬ። ለመሆኑ ከባንክ ገንዘብ መበደር ይፈልጋሉ? ብድር ለጊዜው ብድር አያስፈልገኝም። ከሁለት ወር በኋላ ግን ለመበደር እመጣለሁ። መልካም፣ እንደ ፈለጉ። በጣም አመሰግናለሁ። ምንም አይደልን። ፍሎንሲ፣ እባክዎ ይህን ቼክ እንዲመነዝሩልኝ እፈልጋለሁ። እሺ መነዝር ለውት አለሁ። ለመሆኑ የመታወቂያ ወረቀት ይዘዋል። አዎ፣ አሜሪካን ኤምባሲ የምሰራ አሜሪካዊ መሆኔን የሚገልጽ ወረቀት አለኝ። እሱ በቂ ነው፣ ግን ማየት እፈልጋለሁ። ይኸው ጌታዬ እሽ እግዚአብሔር ይስጥልኝ በቸኩ ጀርባ ላይ ስምሆን ይፈርሙበት ይኸው ፈረምኩበት ታዲያ እንዴት እንድመነዝር የለው ይፈልጋሉ ባለ አምስትና ባለ አስር ያርጉልኝ ይኸው ጌታዬ ለመሆኑ ከባንክ ገንዘብ መበደር ይፈልጋሉ? ለጊዜው ብድር አያስፈልገኝም። ከሁለት ወር በኋላ ግን ለመበደር እመጣለሁ። መልካም፣ እንደ ፈለጉ። በጣም አመሰግናለሁ። ምንም አይደል። እባክዎ ይህን ቼክ እንዲመነዝሩልኝ እፈልጋለሁ። እች እመነዝርለዎታለሁ። ለመሆኑ የመታወቂያ ወረቀት ይዘዋል? አዎ አሜሪካን ኤምባሲ የምሰራ አሜሪካዊ መሆንን የሚገልጽ ወረቀት አለኝ። እሱ በቂ ነው፣ ግን ማየት እፈልጋለሁ። ይኸው ጌታዬ፣ እቺ። እግዚአብሔር ይስጥልኝ። በቼኩ ጀርባ ላይ ስሙን ይፈርሙበት። ይኸው ፈረምሁበት። ታዲያ እንዴት እንድመነዝርለዎ ይፈልጋሉ? ባለ አምስትና ባለ አስር ያርጉልኝ። ይኸው ጌታዬ። ለመሆኑ ከባንክ ገንዘብ መበደር ይፈልጋሉ? ለጊዜው ብድር አያስፈልገኝም። ከሁለት ወር በኋላ ግን ለመበደር እመጣለሁ። መልካም፣ እንደ ፈለጉ። በጣም አመሰግናለሁ። ምንም አይደለ